Voice of America የኦሮሞ ነጻነት ግንባር ኦነግ ምርጫ 2012 በሰላም እንዲጠናቀቅ እንደሚሰራ የግንባሩ ሊቀመንበር አቶ ዳውድ ኢብሳ ተናገሩ። ሊቀመንበሩ ትናንት በአምቦ ስቴዲየም ለከተማይቱ ነዋሪዎች ባሰሙት ንግግር ድርጅታቸው ኦነግ ህብረ ብሔራዊ ፌዴራሊዝም ወደ ኋላ እንዳይመለስ የበኩሉን ያደርጋል ሲሉም አስታውቀዋል። ዝርዝሩን ናኮር መልካ ከአምቦ ካጠናቀረው ዘገባ የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በከተማው ስታዲየም ባደረጉት ንግግር የኢትዮጵያ ብሔራዊ ምርጫ ቦርድ በ2012 መጪው ምርጫ ላይ እንዲሳተፉ ፍቃድ በመስጠቱ ደስታቸውን ለማብሰር እንደተገኙ ገልጸዋል። ምርጫው ሶስት ምዕራፍ አለው ያሉት ሊቀመንበሩ በቅድመ ምርጫው፣ በምርጫው ቀንና ከምርጫው በኋላ ያሉ ሂደቶች በሰላም እንዲጠናቀቁ ከመንግስት ሲቪክ ማህበራትና ህብረተሰቡ ጋር በመሆን እንደሚሰሩ አስታውቀዋል። ትኩረት በመስጠት እንሰራለን ያሏቸውን አበይት ጉዳዮችንም በተመለከተ ተከታዩ ብለዋል። አቶ ዳውድ ነበር የአገሪቱ ሰላምና ደህንነት እንዲረጋገጥ የመሬት አያያዝ ስርዓትና የራስን ጉዳይ በራስ የመወሰን መብት እንዲከበር ያለን አመለካከት ላይ ከሌሎች ድርጅቶች ጋር ውይይት ካካሄድን በኋላ እንደ ፈረንጆቹ አቆጣጠር ታኅሳስ 5 2019 በጋራ ለመስራት ተስማምተናል። ይህም ትብብር የብሔራዊ ምርጫ ቦርድ አዋጅ በሚፈቅደው መሰረት ወደ ቅንጅት እንዲያመራ እንሰራለን። የኦሮሞ ህዝብ ዳር ድንበር እንዲከበር ስንሰራ የሌሎችን ብሔሮች መብት ተከብሮ የጋራ ተጠቃሚነታችንን የምናረጋግጥበት ሁኔታም እንዲመቻች እንሰራለን ብለዋል አቶ ዳውድ ህብረ ብሔራዊ የሆነ ፌዴራሊዝም ወደ ኋላ እንዳይመለስ የበኩላችንን እንወጣለን ያሉት ሊቀመንበሩ በመሬትና አዲስ አበባ ዙሪያ ያላቸውን አቋም አብራርተዋል የፖለቲካ ስልጣኑ በህዝብ እጅ ሲገባ የአርሶ አደሩ ችግርና የመሬቱ ጉዳይ ባለው መብትና አስተዳድራዊ ስልጣን ሊፈጠር የሚችለውን ችግር ይቀርፋል ብለን እናምናለን። አዲስ አበባ በታሪክም ሆነ በአቀማመጥ የኦሮሚያ እምብርት ናት። በፈረንጆቹ አቆጣጠር በ1991 ዓ ም የተከለለላትን ወሰን አላት ብለን እናምናለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተወካይ አቶ ተስፋይ ፉፋ ባደረጉት ንግግር ከሆነግ ጋር በመቀናጀት ለመስራት ውይይት ላይ መሆናቸውን ጠቅሰው ተከታዩን ብለዋል። ኦነግ ወደዚህ ውድድር እንኳን ተቀላቀለ ለማለት እወዳለሁ። በማስቀጠልም እኛ ማለትም ኦፌኮች ከኦነግ ጋር ለወደፊቱ በጋራ የማንሰራበት ሁኔታ የለም፣ ተግባብተን እንሰራለን ብዬ አምናለሁ። እየተወያየንበትም ነው። ሕዝባችን ተዘጋጅቶ እንዲጠብቀን አሳስባል። ከተሳታፊዎች መካከልም እንዲህ አይነት ትብብር ይኖረዋል ያሉትን ጠቀሜታ አብራርተዋል። አብዱራሂም አማን እባላለሁ። ሕዝባችን በአሁኑ ሰዓት መደነጋገር ውስጥ ነው። ከዚህ የመደነጋገር ሁኔታ ለመውጣት እንዲህ አይነቱ ውይይት በሁሉም ቦታ ቢቀጥል ትልቅ ፋይዳ ይኖረዋል ብዬ አስባለሁ። ነስ ጫላ አባላለሁ። የአምቦ ከተማ ነዋሪ ነኝ። ሁላችንም በመተባበር ና አንድ በመሆን ትግላችንን ከግብ ማድረስ አለብን ጉርሜሳ አባላለሁ የኦሮሞ ህዝብ በአንድነትና በጠረጴዛ ዙሪያ በመወያየት ምሁሮቻችንን በማክበርና የማያውቁትንም በማስተማር መራመድ አለብን ብዬ አስባለሁ ስነ ስርዓቱ በፈረስ ቡክስና የተለያዩ ጥዑመ ዜማዎች ደምቋል በተለያዩ ዩኒቨርሲቲዎች እየተከሰተ ያለው የተማሪዎች ግድያና ማንኛውም ጥቃት ይቁም ሲሉ ወጣቶች ድምጻቸውን አሰምተዋል ለአሜሪካ ድምጽ ናኮር መልካ 干部。<Com>